እንደ አውሮፓውያን አቆጣጠር ጥር 20 ቀን ስልጣን በሚረከበው የተመራጩ ፕሬዚዳንት ትራምፕ አስተዳደር የውጭ እርዳታን በሚመለከት የሚነሱ ሁለት ቁልፍ ጥያቄዎች አሉ። እነሱም በአሁኑ ወቅት ዩናይትድ ስቴትስ ምን ያክል ገንዘብ ለውጭ እርዳታ ታወጣለች፣ እርዳታው የሚሰጠውስ ለማን ነው የሚሉት ናቸው። የአሜሪካ ድምጿ ቬሮኒካ ኢግሊሲያስ ባልደራስ የሚገኙት እርዳታ የሚቀንስባቸው የሚጠበቁትን እርዳታና የእርዳታ ቅድሚያ የሚሰጣቸውን የሚያስቃኝ ዘገባ አጠናቅራለች። ቆንጂት ታየ ታቀርበዋለች። የውጭ እርዳታ የምትለግሰው ዩናይትድ ስቴትስ ነች። እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ.ም ብቻ ዩናይትድ ስቴትስ ለውጭ እርዳታ ወደ ሰባ ቢሊዮን ዶላር የሚደርስ ወጪ ነው የመደበችው በዚህም ከጠቅላላው የፌዴራል መንግስቱ በጀቷ አንድ ከመቶውን ለውጭ ሰብአዊ እርዳታ፣ ለኢኮኖሚ ልማት ለሰላምና ለጸጥታ እርዳታ ጉዳዮች አውላለች። ዶናልድ ትራምፕ በጥር ወር አስተዳደሩን ሲረከቡ ምን አይነት የውጭ እርዳታ ፖሊሲ እንደሚከተሉ ከወዲሁ በግልጽ የሚታወቅ ነገር የለም። ቢሆንም በመጀመሪያው የስልጣን ዘመናቸው ጊዜ አመለካከታቸውን እንደ አውሮፓውያን አቆጣጠር በ2018 ዓ ም በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግራቸው አሳውቀዋል። የትኛው መንገድ እንደሚሠራና የትኛው እንደማይሠራ ገንዘባችን የምንሰጣቸውና ደህንነታቸውን የምንጠብቃቸው ሀገሮች ከልባቸው ለእኛ ጥቅም የቆሙ ናቸው የሚለውን የምንፈትሻለን። እውነቱን ለመናገር ካሁን ወዲያ እርዳታ የምንሰጠው ለሚያከብሩንና ለወዳጆቻችን ብቻ ነው። ትራምፕ በፕሬዝደንትነታቸው ዘመን የቆረጧቸው አንዳንድ የውጭ እርዳታዎች አሉ። ቢሆንም ይቀነሱ የሚሏቸውን እርዳታዎች በተመለከተ ከምክር ቤት በኩል በተደጋጋሚ ተቃውሞ ሲያጋጥማቸው ነበር። በጆርጅ ሜሰን ዩኒቨርሲቲ የፖሊሲና የአስተዳደር ጉዳዮች ረዳት ፕሮፌሰር ጀረሚ ሜየር ያብራራሉ። ከአየር ንብረት ለውጥ ጋር ለተያያዙ ጉዳዮች የሚሰጠውን የገንዘብ ድጋፍ በጣም ቀንሰውታል። ሌሎች ያደረጓቸውም ለውጦች አሉ። ለምሳሌ ለፍልስጤማውያን የሚሰጥ እርዳታ ቀንሰዋል። ነገር ግን ብዙ የተለመደው የዩናይትድ ስቴትስ የእርዳታ ፖሊሲ በንጽጽር ምንም ሳይለወጥ ነው የቀጠለው። ትራምፕ በመጀመሪያው የስልጣን ዘመናቸው ዩናይትድ ስቴትስ ከጽንስ ማስወረድ ጋር ለተያያዙ ትምህርቶችና አገልግሎቶች የተመደቡ ድጋፎችን እንደቀደሙ ሪፐብሊካን አስተዳደሮች ሁሉ ቀንሰው ነበር አሁንም ይህንኑ ያደርጋሉ ተብሎ ነው የሚጠበቀው፣ ይላሉ ፋውንዴሽን ፎር ዲፌንስ ኦፍ ዲሞክራሲስ የተባለው ተቋም አንጋፋ አባል የሆኑት ቦኒ ግሊክ። በትረምፕ አስተዳደር የዩናይትድ ስቴትስ የዓለም አቀፍ ልማት ተራዶ ድርጅት ዩኤስኤድ ምክትል አስተዳዳሪ ነበሩ። በባይደን አስተዳደር የጽንስ ማስወረድ አገልግሎት ለሚሰጡ ቡድኖች ጽንስ ማስወረድን በሚመለከት ለሚሰጡት ትምህርት የሚያውሉት ገንዘብ የሚያገኙበት መንገድ ነበራቸው። እኛ በመጀመሪያው የትራምፕ አስተዳደር ጽንስ ማቋረጥን የሚያበረታቱ መንግሥታዊ ያልሆኑ ድርጅቶች ድጋፍ እንዳያገኙ ከልክለን ነበር። ትራምፕ ለውጭ ጉዳይ ሚኒስትርነት የመረጧቸው ማርክ ሩቢዮ በየካቲት ወር ለአሜሪካ ምክር ቤት ባደረጉት ንግግር ጥቅስ በዓለም ላይ የሚከሰቱ ችግሮች ሊያሳስቡ ይገባል፣ ዩናይትድ ስቴትስም ትኩረት መስጠት አለባት ብለው። ሆኖም በእሳቸው አመለካከት የትራምፕ መጀመሪያ ለአሜሪካ የሚለው ፖሊሲ ቅድሚያ ሊሰጠው ይገባል። በብዙ ጉዳዮች እንደምናየው እኛ በምክንያት የተረገፈ ትክክለኛ ውሳኔ መወሰን ጨርሶ ጠፍቶብናል አሊያ ደግሞ በየቀኑ ለፍተው የሚያድሩ አሜሪካውያን ያለባቸውን ችግር ሁላችላ ብለን ለሌላ ጉዳይ ወይም ለሌሎች ሰዎች ቅድሚያ እንሰጣለን። ይህንን ነው ደግመን ደጋግመን እያደረግን ያለ ነው። በዩናይትድ ስቴትስ ከግብር ከፋዮች የሚሰበሰበው ገንዘብ ምን ላይ እንደሚውል አዲሱ የትራምፕ አስተዳደር በጥንቃቄ ይመረምራል ብለዋል ቦኒ ግሊክ። በመላው ዓለም በአንድ መቶ የዓለም ሀገሮች የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ የሚያካሂዳቸው መርሃ ግብሮች በሙሉ የሂሳብ መዝገባቸው የሚመረመር ይመስለኛል። ይህ የሚደረግበት ምክንያትም የግብር ከፋዮችን ገንዘብ ከሚያገኙት ሀገሮች ዩናይትድ ስቴትስ በተቻለ መጠን ትልቅ ጥቅም እንድታገኝ